The Voice of America VOA Yuh, Yameri Kadims, Radio Radio Tabiano. የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥር 21 2008 ዓ ም ፕሮግራሙን ጀመረ። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን የዓለም ዜና እናሰማችሁ። እንደምናመሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኦሮሚያ ክልል የተከሰተው ብጥብጥና ሁከት ዋነኛ መንስኤ የመልካም አስተዳደር ችግር ነው ሲሉ አንድ ከፍተኛ የኢትዮጵያ መንግሥት ባለሥልጣን ተናግረዋል። የኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ እንዳሉት ይህ አስተያየት በክልሉ የተካሄደ ግምገማ ውጤት ነው። እስክንድር ፍሬው ዘገባ አለው። ትናንት የተደመጠው አስተያየት እስካሁን በመንግስት ሲገለጽ ከቆየው የተለየ የሚባል ነው። የኦሮሚያ ብሔራዊ ክልላዊ መንግስት ባለስልጣናት በመልካም አስተዳደር ችግሮች ላይ ያካሄዱት ውይይት ደግሞ የዚህ አስተያየት መነሻ ነው። የኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ ስለ ክልሉ ወቅታዊ ሁኔታም ውይይት መደረጉን ጠቁመዋል። በዚህም መሰረት በኦሮሚያ ያለው የመልካም ማስተዳደር ችግር ለክልሉ ወቅታዊ ሁኔታ መነሻ መሆኑን ወይዘሮ አስቴር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አብራርተዋል። እንደሚታወቀው የኦሮሚያ የወቅቱ ሁኔታ ባለፉት ወራቶች ውስጥ በተለያዩ ምክንያቶች በክልሉ ውስጥ በተለይ ደግሞ በዋናነት በመልካም ማስተዳደር ችግር ምክንያት በክልሉ ውስጥ በተለያዩ አካባቢዎች ብጥብጥና ሁከት የነበረበት ሁኔታ ነው የገመገም ነው። ስለዚህ የብጥብጥና ሁከቱ ዋናው መንስኤ የመልካም አስተዳደር ችግር እንደሆነ በግምገማችን ለይተናል። የኢትዮጵያ መንግስት በኦሮሚያ ክልል የተካሄደው የተቃውሞ እንቅስቃሴ በሀገር ውስጥና በውጭ ሀገር በሚገኙ ጸረ ሰላም ኃይሎች ጭምር የተቀነባበረ መሆኑን ሲገልጽ ቆይቷል። የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ አንዳንድ አመራሮችም በቁጥጥር ስር እንዲውሉ አድርጓል። አሁን በወይዘሮ አስቴር የተገለጸው ድምዳሜ ግን አንዳንድ ተቃዋሚ ፓርቲዎች ለሰጡት ማብራሪያ ይቀርባል። እንቅስቃሴው የተጠራቀመ የህዝብ ብሶት መገለጫ ነው ብለዋል። አንድ የቀድሞ የተቃዋሚ መሪ ለቪኦኤ ሲናገሩ፣ በመልካም አስተዳደር ችግሮች ላይ ተካሄደ በተባለው ውይይት የሆዴድ ሊቀመንበርና የኦሮሚያ ክልል ፕሬዝዳንት አቶ ሙክታር ከድር አልታዩም። የክልሉን መንግስት ወክለው ለመገናኛ ብዙሀን የተናገሩትም ምክትል ፕሬዝዳንቱ አቶ እሸቱ ደሴ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የወልቃይትን ህዝብ አቤቱታ ለመንግሥት ለማቅረብ ወደ አዲስ አበባ ሲያመሩ የነበሩ ከ60 በላይ ተወካዮች በጫንጮ ከተማ በፖሊስ ቁጥጥር ስር እንደሚገኙ ተነገረ። ከፖሊስ በኩል ያለውን መረጃ ለማግኘት ያደረግነው ጥረት አልተሳካም። መለስካቸውማ ዘገባ አለው። የወልቃይት ህዝብ የማንነት ጥያቄ ኮሚቴ አባላት ነን የሚሉ ምንጮች ለቪኦኤ እንደገለጹት ከወልቃየት የተለያዩ ቀበሌዎች ተወክለው አቤቱታውን ለፌዴሬሽን ምክር ቤት ለማቅረብ ከባህር ዳር ከተማ የተንቀሳቀሱት 83ት ተወካዮች ናቸው። ይሁንና ትናንት ጥር 20 ቀን 2008 ዓ.ም በአንድ አውቶቡስ ተሳፍረው የነበሩ ስልሳ ሁለት ሰዎች እንጦጦ ኬላ ሲደርሱ ፖሊስ መታወቂያቸውን እያየ በመለየት ወደ ኋላ እንዲመለሱ መገደዳቸውንና አሁን ከአዲስ አበባ በሰሜን ምዕራብ አቅጣጫ ወደ 40 ኪሎ ሜትር ርቃ በምትገኘው በጫንጮ ከተማ በፖሊስ ቁጥጥር ስር ሆቴል ውስጥ እንዳሉ ከኮሚቴው አባላት አንዱ አቶ አደራጀው ዋኘው ገልጸዋል። አሁን ከ83ቱ 21ንዱ አጋጣሚ እኔ ጋር የነበሩ ሰዎች ማለፍ ችለዋል። እነዛ ስልሳ አንድ ሰዎች ኮሎኔል ደመቀ ዘውዱ፣ አቶ አታላይ ዛፌ እንዲሁም ጌታቸው አደመ ያሉበት ማለት ነው። እነሱ ከእንጦጦ እንዲመለሱ ተደርጓል። አሁን ጫንጮ የምትባል ከአዲስ አበባ አርባ ምናምን ኪሎ ሜትር እዛ ነው ያሉት። እዛ እንዲያድሩ ነው የተደረጉት። እስካሁን መዛ እንዳሉ ነው ያለን መረጃ። በቁጥጥር ስር አሉ የተባሉት ሰዎች አሁን በምን ሁኔታ ላይ እንደሚገኙና ሌሎችን መረጃዎች ለማግኘት የቁጥጥር ስራውን መርተዋል የተባሉትን ምክትል ኮማንደር ጥጋቡ ረዳን በስልክ ለማግኘት ሙከራ አድርጌ ነበረ። በመጀመሪያ ላይ መኪና እየነዱ መሆኑንና በኋላ እንደሚደውሉ ገልጸውልኛል። ለሁለተኛ ጊዜ ስደውል ግን ተሳስተሃል ብለውኛል። ስለሆነም ከፖሊስ በኩል ያለውን መረጃ ለማግኘት ይህን ዜና እስካጠናቀርንበት ጊዜ ድረስ አልተሳካልንም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአፍሪካ መንግስታት ሰብአዊ መብትን በተመለከተ ተግባራዊ እንቅስቃሴ እንዲያደርጉ እቅዶቻቸውን እውን ለማድረግም እንዲሰሩ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥሪ አቅርበዋል። 2016ን በሴቶች ላይ ያተኮረ የአፍሪካ የሰብአዊ መብት ብሎ የሰየመው የአህጉሪቱ የመሪዎች ጉባኤ ዛሬ በአዲስ አበባ ተጀምሯል። ጉባኤው በአብዛኛው የሚያተኩረው ግን በጸጥታ ጉዳዮች ላይ ይሆናል ተብሏል። እስክንድር ፍሬው ተከታዩን ዘገባ ልኳል። በዛሬው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በዚህ ጉባኤ መሪ ቃል ላይ ያተኮሩ መልእክቶችን አስተላልፈዋል። 2016 በተለይ በሴቶች ላይ ያተኮረ የአፍሪካ የሰብአዊ መብት ዓመት የሚለው የጉባኤው መሪ መፈክር ነው። ይህንን በማስታወስም ነው ዋና ጸሐፊው አፍሪካውያን ወደ ተግባር እንዲገቡ ጥሪ ያቀረቡት አፍሪካ Including the Maputo Protocol on the Rights of Women, the African Charter on Democracy, Elections and Governance, and the Protocol creating the African Court on Human and People's Rights. I encourage you to make these the real by ratifying them where necessary. የአፍሪካ ሕብረት ሰብአዊ መብትን በአጠቃላይና የሴቶችን መብት በተመለከተ የተለያዩ ጠቃሚና ቁርጠኛ ውሳኔዎችን አሳልፏል። የሴቶችን መብት የተመለከተውን የማፑቶ ፕሮቶኮል፣ የአፍሪካን የዲሞክራሲ፣ የምርጫና የመልካም አስተዳደር ቻርተር እንደዚሁም የአፍሪካን የሰብአዊና የህዝቦች መብቶች ፍርድ ቤት ያቋቋመውን ደንብ ጨምሮ ለእነዚህ ተገዢ ለመሆን በየሀገሮቻችሁ በማጽደቅ ተግባራዊ እንድታደርጓቸው አበረታታለሁ፣ ነው ያሉት የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒዙማም 2063 የተባለው የ 50ዓመት አጀንዳ ለሀጉሪቱ ሕዝቦች መሰረታዊ መብቶች ትኩረት ሊሰጥ እንደሚገባ ተናግረዋል። ጉባኤው በዛሬ ውሎ የቻዱን ፕሬዝዳንት እድሪስ ዴቢን ተረኛ ሊቀመንበር አድርጎ መርጧል። ላለፈው አንድ ዓመት በሊቀመንበርነት ያገለገሉት የዚምባብዌው ፕሬዝዳንት ሮበርት ሙጋቤም ኃላፊነታቸውን ለአዲሱ ተመራጭ አስረክበዋል። ጉባኤው በነገው እለትም ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። አንድ ፍልሰተኞችን የጫነ ጀልባ ከቱርክ የባህር ጠረፍ ባሻገር ሰጥሞ አምስት ሕፃናትን ጨምሮ በጠቅላላው አስር ሰዎች ሞተዋል። ጀልባው በዛሬ ዕለት የሰጠመው አውሮፓ ለመድረስ ሲሞክር አጄና በተባለ ባህር ውስጥ መሆኑን የቱርክ ዜና አገልግሎት ዶጋን ዘግቧል። በዘገባው መሠረት ሌሎች 43 ሰዎችን ማትረፍ ተችሏል። ከተረፉት መካከል አንደኛው ለፈረንሳይ ዜና አገልግሎት ሲናገር በትንሹ 20 የሚሆኑ ጓደኞቹ የደረሱበት አልታወቀም። በሰጠመው ጀልባ ላይ የነበሩት አብዛኞቹ የሶሪያና የአፍጋኒስታን ፍልሰተኞች ናቸው ተብሏል። የዩናይትድ ስቴትስና የብራዚል ፕሬዚደንቶች የዚካ ቫይረስን ስርጭት በህብረት በመዋጋት አስፈላጊነት ላይ ተስማምተናል ይላሉ ሁለቱ መሪዎች ትላንት ከተነጋገሩ በኋላ የዋይት ሀውስ ቤተ መንግሥት ባወጣው መግለጫ ባራክ ኦባማና ዲልማ ሩሴፍ ስለ ቫይረሱ ምንነት በጥልቅ ማወቅ፣ ቅድመ ጥናት ማካሄድና የተሻለ የክትባት መድኃኒት ለመፍጠር እንዲሁም ሌሎች ቫይረሱን ለመዋጋት የሚያስችሉ ቴክኖሎጂዎችን ፈጥኖ ለመስራት አብሮ መስራቱ እጅግ ጠቃሚ መሆኑን አምነውበታል ብሏል። በደቡብ አሜሪካ ሀገሮች ውስጥ የዚካ ቫይረስ በፍጥነት እየተሰራጨ ነው ያለው የዓለም የጤና ድርጅት ደብሊው ኤች ኦ በበኩሉ በጠቅላላው እስከ አራት ሚሊዮን ሕዝብ ሊጎዳ እንደሚችል አስጠንቅቋል። የዚካ ቫይረስን እንደምታሰራጭ የምትታመነው ቢምቢ ናት። ሀገሮች ትንኟን በጋራ በመዋጋቱ ጠቀሜታ ላይ ይግባባሉ። ቫይረሱ ዚካ የተሰኘውን መጠሪያ ያገኘው ከሰባ ዓመታት በፊት በዝንጀሮ ላይ ለመጀመሪያ ጊዜ ከታይበት ከዩጋንዳ ዚካ ጫካ ነው። በመጨረሻም የሶሪያ ዋናው የተቃዋሚ ቡድን አባላት ዛሬ ጂኒቫ ይገባሉ ተብሎ ይጠበቃል። ሆኖም በሳውዲ አረቢያ የሚደገፈው ከፍተኛው ተደራዳሪ ኮሚቴ የዓለሙ ድርጅት ባመቻቸው ንግግር ላይ መሳተፍ አለመሳተፉ ግልጽ አይደለም። የንግግሩ ዓላማ ለሶሪያ የእርስ በርስ ጦርነት ፖለቲካዊ መፍትሄ ለማግኘት ነው። የተቃዋሚ ወገኖቹ ባይኖሩም ግን የተባበሩት መንግስታት ድርጅት ባለሥልጣናት ትላንት ንግግሩን ከፍተዋል። የዓለሙ ድርጅት እንደ አውሮፓን ዘመን አቆጣጠር በ2014 የሞከረው ድርድር ከከሸፈ ወዲህ በሶሪያ ሰላማዊ መፍትሄ ለማምጣት ዓለም አቀፍ ጥረት ሲደረግ ይህ ያሁኑ ለመጀመሪያ ጊዜ ነው። የትላንቱን የሰላም ንግግር የከፈቱት በሶሪያ የተባበሩት መንግስታት ድርጅት ልዩ መልእክተኛ ስታፋን ደ ሚስቱራና የሶሪያ መንግስት ልዑካንን በመምራት በዓለሙ ድርጅት የሶሪያ አምባሳደር ባሻር ጃፋሬ ናቸው። ለሳቱ ያለን ዜና ይኸው ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥር 21 2008 ዓመተ ምህረት ምሽት ፕሮግራም ነው። በአሁኑ ወቅት ኢትዮጵያ ውስጥ ለምግብ እጥረት የተጋለጠው ሰው ወደ 18 ሚሊዮን ደርሷል። አጣዳፊ እርዳታ ለሚያስፈልጋቸው ለ10.2 ሚሊዮን ኢትዮጵያውያን ለመድረስ በመጪዎቹ 12 ወራት ውስጥ 1.4 ቢሊዮን ዶላር ወይም ወደ 30 ቢሊዮን የኢትዮጵያ ብር መገኘት አለበት። 7.9 ሚሊዮን የሚሆነው ሰው ደግሞ በአስከፊ ድህነት ውስጥ የሚገኝ በሴፍቲ ኔት ፕሮግራም የታቀፈ ነው። የኢትዮጵያ ፓርላማ አደጋውን ለመቋቋም የሚውል የ14 ቢሊዮን ብር ወጪ አጽድቋል። ዩናይትድ ስቴትስ የአውሮፓ ሕብረትና የተባበሩት መንግስታት ድርጅትን ጨምሮ የውጭ ለጋሾችም እርዳታ ለማድረስ እየተረባረቡ ናቸው። ሰሜን አሜሪካ ውስጥ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ለወገን ከወገን ሌላ ማን ደራሽ በሚል መርህ እንቅስቃሴ ላይ ይገኛሉ። ለዛሬ የሁለት አካባቢዎችን እንቅስቃሴ እንመለከታለን። አትላንታና ዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን የጀመሩትን ጥረት አዲሱ አበበ በሁለቱም አካባቢዎች የሚደረጉትን ጥረቶች የሚያስተባብሩትን አወያይቷል። እነሆ። በቅድሚያ አመሰግናለሁ እንግዶችን። አቶ ላከ ማለደ የአትላንታውን፣ አቶ አቤል ጋሼ የዋሽንግተን ዲሲ አካባቢ እንቅስቃሴዎችን ተወክላችሁ ነው የቀረባችሁት። ከአቶ ላከል ጀምር እስቲ በተለይ እናንተ የፊታችን እሁድ አንድ ከፍተኛ የእርዳታ ማሰባሰቢያ ፕሮግራም እንዳላችሁ ገልጻችሁልናል። በላካችሁት በራሪ ወረቀት ወይም መረጃ ለህዝብም ጥሪ አድርጋችኋል። እስቲ እንገሩን አቶ ላከል ምን ላይ ናቸው አሁን? እንዴት ነው የተሰባሰባችሁት? በቅድሚያ ይህን መድረክ ስለሰጠኝ በወገን ደራሽ ግብረ ኃይል ስም አንተንና የቪኦኤ ሬዲዮ ፕሮግራም አዘጋጁት በጣም አመሰግናለሁ። ቀደም ብለን ያው ይህንን ፕሮግራም አስፈላጊውን ግንዛቤ ካገኘም በኋላ የተለያዩ የነን ፕሮፊት ኦርጋኒዜሽን ትርፍ ነጻ የሆኑ ድርጅቶች በአትላንታ ውስጥ ይህንን ፕሮግራም የተለያዩ ኢቨንቶችን ለማድረግ ሲረባረቡ እኔንም ጨምሮ የኔን የምወክለውን ድርጅትም በዛ መካከል ላይ ኢትዮጵያን ኮሚኒቲ አትላንታ ያለው ለምንድን ነው በየበየፊናው ወይም ደግሞ በግላችን የምንረባረበው? ለምን በአንድ ላይ ሆነን ለአንድ ለጋራ ጉዳይ ስለሆነ በአንድ ላይ ሆነን ለምን አንንቀሳቀስም ሲል በየቤተክርስቲያኖቹና እንዲሁም በተለያዩ የ ሬዲዮ ስቴሽኖች ቀርበው ይህንን ጥሪ የጠሩ ማለት ነው። በዛ ይሄ ሶስት ድርጅት አንዱ የኢትዮ አሜሪካን ቢዝነስ አሶሲሽን የሚባል ነው። አንደኛው ደግሞ ተስፋ ለኢትዮጵያ ወይም ሆፕ፣ ሶስተኛው ደግሞ ለእኛ ለወገን ደራሽ የሚል ግብረ ሀያል፣ ሶስታችን ተጣምረን እርሶ የትኛው ነት? ኢትዮ አሜሪካን ቢዝነስ አሶሲሽን የሚል የነንኮ ኦርጋኒዜሽን ነው እና ለኢትዮጵያን ኮሚኒቲ ለወገን ደራሽ ግብረ ሀያል በሚል መንቀሳቀስ ጀመር ነው። ዝግጅታችሁ ምን ይመስላል? ምን ላይ ናቸው? እሱ ላይ እስኪ ንገሩ። ጥሩ እየሄደ ነው። ያው በተለያየ በየቀኑ እየተገናኘን የምንደረስባቸውን ተቋሞች የነጋዴዎች ድርጅት የንግድ ድርጅት እንዲሁም የእምነት ቦታዎችን በሙሉ ሰው ተከፋፍሎ በየአካባቢው እየሄደ ይጠይቃል እርዳታ። በዛም ቲኬቶችም እየሸጥነ ነው። አምስት ሺህ ቲኬት ታትሟል። የእኛ አሁን ያስብ ነው በአምስት ሺህ ቲኬት ተሽጦ አንድ መቶ ሃምሳ ሺህ ይሆናል ማለት በሰላሳ ብር ከዛ ደግሞ ግብረሰናይ ድርጅቶች ወይም ደግሞ ግለሰቦች የሚሰጡትን እርዳታ ተጨምሮ ያንን እንግዲህ አጠራቅመን ለመላክ ነው። እንዴት እንደምትልኩት ምን አይነት ሰዎች ይመጣሉ ብላችሁ እንደምትጠብቁ እሱን እሱን ወደ ኋላ ላስቀርና ወደ አቶ አቤል ጋር ልሄድ። አቶ አቤል እዚህ ዋሽንግተን አካባቢ ያለውን የሚያስተባብሩት ደግሞ እርስዎ ነዎት። እናንተ ጋር እነማን ናቸው የተካተቱት? የእናንተ ዝግጅት ይመስለኛል ከወር በኋላ ነው የሚደረገው። ትክክል ነው። በቅድሚያ ቮይስ ኦፍ አሜሪካና ለአንተም እንደዚህ ይሄንን ፕሮግራም ለወገን ደራሽ ወገን መሆኑን በማሰብ ስናስብ ቅድሚያ ሰጠ ለቮይስ ቮይስ ኦፍ አሜሪካን በዚህ ቅዱስ ተግባር ላይ በመሳተፋቸው እግዚአብሔር ይስጥልን እላለሁ። ይሄንን ፕሮግራም የደብረገነት መድሃኒዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ያስፈልጋል በሚል በአፋጣኝ መርሃ ግብሩን በመዘርጋት ይሄንን ራዕይ የተቀረጠው የአለም እጆች ለኢትዮጵያ በሚል መርሆ ስር ነው ተሳትፈን የምንሰራው። አላማችን መነሻው ይሄ ይሁን እንጂ ጠቅላላ ጾታ ሃይማኖት፣ ዘር፣ ቋንቋስ እነዚህን ነገሮች ሳይ ላይ በሙሉ ኢትዮጵያ ለኢትዮጵያውያን ሁላችን የህሊና ኃላፊነት መስራት አለብን። ኢትዮጵያዊነታችን ኢትዮጵያዊነታችን ማተባችን ነው። ይህን ማተባችን አጥብቀን በትክክል እውነተኛ ማተባችን የምንገልጽበት ሰዓት እንዲህ ያለው ሁኔታ ነው በሚል ከወገናችን ጋር ለመቆም ያደረግነው ነው እና በዚህም መሰረት ማንኛውንም ኢትዮጵያንም ሆነ ከኢትዮጵያን ያልሆኑትን ለዚህ ሊራዱን የሚችሉትን የምናሰባስብበት ሰፋ ያለ መርሃ ግብር ነው የቀረጽነው በመጀመሪያው ዙር የምናደርገው በማርች ፋይቭ በምናደርገው ፕሮግራም በጠቅላላ በዋሽንግተን ዲሲ ዙሪያ ያሉትን ኢትዮጵያና እንዲሁም ከዚያም ከህብረተሰቡ ወጣ ብለንም ሁሉን ሰብሰብ የምናሳትፍበት ከፋ ያለ ገቢ እንደምናገኝ እያሰብን ነው የምንሰራው ከግለሰብ ደረጃ በትኬት ከምንሸጠዋ ሌላ እንዲሁም በኮርፖሬት ስፖንሰርስም የመሳሰሉትን በሙሉ ፈልገን ለአሁኑ ፕላን ያደረግነው በመጪው ማርች ፋይፍ ከምናደርገው ጠቅላላ አንድ ሚሊዮን ብር እናወጣለን። ማርች አምስት እንደ ፈረንጆች መጋቢት አምስት እንደ ፈረንጆች መጋቢት አምስት ማለት ነው። በኬና ጥምፍል ፌርፋክስ የምናደርገው ፕሮግራም አለ። የመጀመሪያው ዙር ፕሮግራም ነው። ወደዛ ከወደዛ ከመሄድ በፊት አቶ አቤል፣ አሁን ቀደም ሲል አቶ ላከ በአትላንታው የኢትዮጵያ ማህበረሰብ አማካኝነት ቢያንስ ሶስት ኢትዮጵያውያን የሚገኙባቸው ድርጅቶች ተሰባስበው በአንድ ሄደዋል። እናንተ ጋር እነማን እነማን ተሰባሰቡ? በመድኃኔዓለም በኩል በጠቅላላው ላይ በከተማችን በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች የተዘጋጀ መልእክት አለ። ሁሉም ይሄዳል። ይህንን የምናስበው በሁሉም የሃይማኖት ዘርፎች፣ በካቶሊክ ቤተክርስቲያንም፣ በፕሮቴስታንት ቸርች ዙሪያም፣ በእስልምና ሃይማኖት ላሉት በሙሉ ይሄን መልእክት አዘጋጅተን መበተን ጀምረናል። ስለዚህ ተሳትፏችን የምንፈልገው ከሁሉም ዘርፍ ነው። ሃይማኖት አይለይም። ከፖለቲካ ነጻ በሆነ ነው የምንንቀሳቀሰው። እንዳልኩት የስብ እና የሰብአዊነት ጥያቄ በመሆኑ የምንመርጠው አካልም ለሁሉም ደብዳቤ አዘጋጅተን ነው ምልቀው በከተማው ለሚገኙ በሙሉ ከአራት መቶ በላይ ለሚሆኑ የኢትዮጵያ ድርጅቶች ደብዳቤ አዘጋጅተን መበተን ጀምረናል። በጠቅላላ የኢትዮጵያን ኮሚኒቲ በሚያገናኙ ዌብሳይቶች የሚበተን ጽሁፍም አዘጋጅተን ይህንንም እያደረስን ነው። ስለዚህ የተሳትፏችን ልኩ የሰውን አይነት የማይመርጥ ሁሉንም በሰው ሰውነቱ የሚያሳትፍ ነው ብለና። መልካም። እዚህ ላይ ደግሜ የምመጣው ለምንድን ነው? እንደሚያውቁት ደብዳቤውን አይቸዋለሁ። ጥሪውን፣ የበራሪ ወረቀቱን የተፈረመው በመድኃኔዓለም የቦርድ አስተዳደር ዋና ጸሐፊ ነው፣ ማህተም አለው። ለምን እንደዛ ሆነ ነው እንደው ጥያቄ ዳርዳር አልኩ እንጂ ለምን ይሄ የኦርቶዶክስ ጉዳይ አይደለም፣ የፕሮቴስታንት አይደለም፣ የሙስሊም አይደለም፣ የኢትዮጵያዊ ሁሉ የኢትዮጵያዊ አይደለም ሰው የሆነ ሰው ሁሉ የሚነሳበት ነው ቅድም እርስዎም እንደገለጡት። ነገር ግን ከአንድ ቤተ ክርስቲያን በማህተም ሲወጣ ዛሬ አቶ አቤል እኔና እርስዎ ዋሽንግተንን በደንብ እናውቃለን። አንዱ ቤተ ክርስቲያን ለመሄድ ሌላው ቤተ ክርስቲያን የማይፈልግበት እከሌ ቤተ ክርስቲያን አልሄድም የሚባልበት ቦታ ነውና በዚህ በቤተ ክርስቲያን ማህተም የወጣ ጥሪ የሚመጡትን ረጂዎች ቁጥር አይገድብባችሁም ወይ? ለምንድን ነው እሱ ከቤተ ክርስቲያን ወጣ ባለ ኢትዮጵያውያንን፣ ኢትዮጵያዊ ያልሆኑትንም ለሰው እርዳታ ሊያደርጉ የሚችሉትን ወደሚያሰባስብ ሁኔታ ያላሰባችሁት ከገቢ ጥያቄ ነው፣ ግን ችግሩ ያለብን ፈጣን መልስ በመስጠት ባክ ደረጃ የአቅም ግንባታ ያስፈልጋል። ይሄ አቅም ግንባታ በተለይ ተሰብስቦ በአንድ ወጥ ለመፍጠር ፋይፍ ዋን ሲ ስሪ ድርጅት ፈጥሮ በዚህ መልክ ለመንቀሳቀስ የሚያስፈልገን ጊዜ ይወስዳል። ይሄን ፋይፍ ዋን ሲስር የሚባለውን ስታተስ ለመጠቀም ከማስፈለጉ ባሻገር ይሄን ስራ የምናንቀሳቀሰው ከደብረገነት የተለመደ የሁል ጊዜ የድርጅት አሰሩ ወጣ ባለ ለራሱ በተከፈተ የባንክ አካውንት ለራሱ በተከፈተ ግብረ ኃይል በመሆኑ ግብረ ኃይሉ የዚችን ቤተ ክርስቲያን የነጻ ግልጋሎት ከመጠቀም ባሻገር ገንዘቡን በስርዓት ተሰብስቦ በትክክል ለሚገባው አካል ለማስተላለፍ የቀረጸው ድርጅታዊ የአቅም ግንባታ ከቤተ ክርስቲያኑ ጋር የሚያገናኙ አሁን በራሱ አሰራር የሚሰራ ነው የሚሆነው። ይሄንን በውጭ ኦዲተር የምናስመረምረው ሂሳብ ይኖረናል፣ በትክክል የተዘረጋ ሂሳብ። ገባኝ። አቶ አቤል፣ እኔ እኔ ችግር የለኝም። እርግጠኛ ነኝ ሰዎችም ይመጣሉ፣ ሰብአዊነት ያላቸው ሁሉ ይመጣሉ። እናንተ የሚያደርጋችሁ ሰውን ለመለየት ለመገደበላቸው አይደለም። ነገር ግን አለመታደል ሆኖ አንድ ስብሰባ ሲጠራ ማን ነው የጠራው? አይ እሱ የጠራውማ ምናምን የማ ቤተ ክርስቲያን ነው? አይ እሱ ጋር የሚባልበት ሁኔታ ላይ ስለተደረሰ ጥንቃቄ ቢደረግ ኖሮ ለማለት ነው እንጂ በጠራችሁት ጥሪ እርግጠኛ ነኝ፣ ተስፋ እናደርጋለን ብዙ ሰው ይመጡላችኋል። ቦታውን በጣም ሰፊ ነው አውቀዋለሁ። ኬና ቴምፕል፣ የኢትዮጵያን ሕዝብ ችግር ረሃብ፣ ችግሬ ነው ያለ ወገን ሁሉ ይመጣል ብዬ ተስፋ አርጋለሁ። ጥያቄውን እንደው መልሰውልኛል። ዝርዝር ውስጥ አንገባም። አቶ ላከ፣ እንግዲህ እሁድ ነው የእናንተ ምን ያህል ከየት ከየት ትጠብቃላችሁ? አሁን የሙስሊሙን ኢትዮጵያዊ ማህበረሰብ ፕሮቴስታንቱንም የምኑንም ሁሉ ያካትታል ብለውኛል። ስፋቱ ምን ያህል ነው ሰዎቻችሁ የምትጠብቁት? እንግዶች ከየት ከየት ይመጣሉ ብላችሁ ነው? ምን ያህል ሰፊ ያርጋችሁታል? በጣም ጥሩ አዲሱ፣ በጣም ጥሩ ጥያቄ ነው የጠየከው። አክቹዋሊ የእኛ ጀማምር በሃይማኖት ተቋም የተጠራ ሳይሆን በሃይማኖት ተቋምን ያካተተ ሆኖ ግን ኤክስክሉሲቭሊ ጥሩ የተደረገው በኢትዮጵያ ኮሚኒቲ በተለይ አሶሴሽን የአትላንታ ነው። ያ ማለት ሁለገብ ነው። እንዲሁም ትኬቱን ለመሸጥ ብዱን ለማለት እንደምታውቀው ሰው መቼ ሲርበው ወይም ለማኝ ስለ ማርያም ብሎ የሚለምኖ መጀመሪያ የሚሄደው ጎረቤት ጋር ነው የሚሄደው። ስለዚህ ምንድን ነው ያደርግነው እኛ የኢትዮጵያን ጎረቤቶች፣ ወዳጆች፣ አገሮች አሉ። ለመጥቀስ ካስፈለገ ሶማሊያ ኮሚኒቲ ያለ የጅቡቲ ኮሚኒቲ ያለ የኤሪትሪያን ኮሚኒቲዎች አሉ። አልፎም ደግሞ አሜሪካኖች፣ ኮርፖሬት አሜሪካኖችን ያካተን ሰፋ ያለ ለማድረግ ሴሌብሪቲዎችን ጠርተን ሰፋ ያለ ለማድረግ ከእሁዱ ሌላ ማለት ሆነው አዎ ፕላን ቢ ብለን አፋጣኝ በ በአፋጣኝ መድረስ አለብን ስላለ፣ በተለይ በተለያዩ ሚዲያዎች ተዘግበዋል። በአልጀዚራ ተዘግበዋል። እንዲሁም ዩኤስ ኤድ የዘገበዋለ ኖቬምበር አስራ ሁለት እንዲሁም ደግሞ የሴቭ ችልድረን ሲኦ የጻፈችው አርቲክል አለ። በጣም አንገብጋቢ የሆነ ችግር ስላለ ቶሎ መድረስ የምንችላቸውን ወገኖች ነው ያደረግ ነው። ምስክ ሙስሊሞች ጋር ኮሚኒቲ ጋር ሄደናል ሞስክስ ቻርች ዳናሊስ ላይ ያስቡት ምንድን ነው? ስለ ረሀብተኛው ያላቸው መረጃ አሁን ለምሳሌ ቀደም ሲል ኛ ፕሮግራሙን ስንጀምር እንደ መግቢያ ነበብ ነው አለ የረሀብተኛው ቁጥር የሚያስፈልገው የገንዘብ መጠን የመሳሰለ ረሀቡ እናንተ የት የት ቦታ አይሏል ብላችሁ የሰበሰባችሁት መረጃ አለ? በጣም ደስ ይለኛል፣ ልጠቅስልህ እችላለሁ። ለመጀመሪያ ኖቨምበር አስር ሁለት ሺ አስራ አምስት አልጀዚራ እንደዘገበው ከዛ በፊትም ሪፖርተሩ ሴፕተምበር ቱ ታውዘንድ ፊፍቲን በአካል ከቦታ ሆኖ ዘግቧል። ይህን እንግዲህ ያው ማግኘት ትችላለህ። ሌላው ደግሞ ዩኤስኤድ ኖቨምበር አስራ ሁለት ሁለት ሺህ አስራ አምስት የጻፈው ሪፖርት ላይ በጣም ከባድ የሆነና ካለፉት ረሃብ የከፋ እንደሚሆን ጠቅሷል። ያው ሚዲያው እንደሰጠን በተለይ ሴፕቴምበር ቱ ታውዝንድ ፊፍቲን አልጀዚራ ሪፖርት የጠቀሰው በአካል ገብሮ የጠቀሰው ዝዋይ የሚል ሀገር ሲጠቅስ አይቻለሁ። የራሴ በአይን በቴሌቪዥን በፕሮም ላይ ግን ይሄ ይሄ የሚባል የለም ያየሁት ወይም የተዘገበውን ወይም የተጻፈው ሪፖርት በጠቅላላ ኢትዮጵያ ክፍለ ሀገር ውስጥ ነው ያለው ራ ከአንዱ ከአንዱ አይደለም። እሺ አቶ አቤልም እዚህ ላይ ሊገቡ ይችላሉ። እናንተስ የት የት ነው ረሃቡ? እንግዲህ እኛ ይሄንን ስራ ስንጀምር ያደረግነው የመረጃ አቅም ግንባታ መጀመሪያ አቆቁም ምንድን ነው ሀገሪቱ ውስጥ ያለው ከችግር ምንድን ነው፣ ይሄንን የት ቦታ ነው ያለው፣ ምን አይነት ጉዳይ ነው የሚያስፈልገው፣ በምን ደረጃ ነው ልንሳተፍ የሚችለውን ጥናት አካሄደን ነበር። ቅድም ወንድሜ አቶ ላቀም እንደጠቀሱት መረጃዎቻችንን ከተለያየ አቅጣጫ ሰብስበናል። ዘሞስት አፕዴትድ ዳታ ያለን ትላንት ዩ ኤስ ኤአይዲ በተነው ጃንዋሪ ትንት ዘሞስት አፕዴትድ ዳታ እስከሚመጣ ድረስ ባለፈው ማክሰኞ ነው የምንከታተለው ማለት ነው፣ ያለውን ለውጥ እና የኤስአይዲ በበተነው ዶክመንት ላይም አሁንም እነዚህ ባለፈው የነበረንን መረጃ የሚያጠናክር ነው። አስር ነጥብ ሁለት ሚሊየን በላይ የሚሆን ህዝብ ችግር ላይ እንዳለ ይገልጻል። በጠቅላላ በሀገሪቱ ውስጥ ካሉት በተለይ በአሁን ባለው የመንግስት የስራ አወቃቀር ከዘጠኙ መስተዳድር መዋቅሮች ውስጥ በሰባቱ ቀጠናዎች ውስጥ ማለት በአማራ፣ በትግራይ፣ በአፋር ያለ በሰባቱ ውስጥ በመቶ ሰማንያ ስድስት ወረዳዎች ውስጥ ይሄ ራብ እንደሚታይ ይነገራል። አልኒዮን በሚባል ከአየር መዛባት ጋር በተተመጣ ስለሆነ በዚህ ሁኔታ ነው ችግሩ የተፈጠረ ተብሎ የሚዘገበው። እንግዲህ የምንሳተፍበትን ሁኔታ ካለን ሀቅም አንፃር ጥናት አድርገን የወሰድ ነው። በውሃ እጥረት፣ በምግብ እጥረት ና በአልሚ ምግቦች ዙሪያ ላይ ልንሳተፍ እንደምንችል ሁሉ ይሄንን እንደሚገባ አድርገን በራሳችን መንገድ የቀረጽ ነው አለ። እነዚህን የምንሳተፍባቸውን ዙሪያዎች የሚሰሩ ኤንጂዎች ቤት አካባቢ ይሰራሉ። ከእነሱ ጋር አድም በፓርትነርሽፕ እንሰራለን ብለን ስላሰብን ይሄንን ሁሉ አጥንተን የተንቀሳቀስ ነው። ያለን መረጃ በስተ ትላንትና ድረስ የደረሰ ማለት ነው። በትክክል የተቃረጠ መረጃ አለን። እሺ፣ አቶ አቤል እዛው እርሶ ጋር ልቆይና እርዳታ ካገኛችሁ በኋላ እንግዲህ ከወር በላይ ያላችሁ በቂ ቅስቀሳ ታደረጋላችሁ። የእናቶ ላከን እንኳን አሁን እሁድ ነው፣ በነገራችን ላይ ከእሁድ በኋላም እንዴት ነበረ፣ ተሳካላችሁ ሆይ ብለን ተመልሰን እንጠይቃቸዋለንና ሁለታችሁንም፣ በተለይ አቶ ላከን የእናንተን የአትላንታውን ጉዳይ በመጪው ረቡዕ እንደገና ተመልሰን ልናናገር እንችላለን። ወደ ጥያቄ ልምጣና እንዴት ነው ገንዘብ ስታገኙ፣ ይህንን እርዳታ በምን በኩል ለመላክ ለተቸገረው ሰው በትክክል እንዲደርስ ለማድረግ ምን ጥረት ምን ጥናት አድርጋችኋል? አቶ አቤል ከዛ ወደ አቶ ላካ ሄዳለሁ። ልክ ነው። ቅድም አንዲት ነጥብ ልጥቀስ ስም የምፈልገው ምናሳትፋቸው አካላት ኢትዮጵያና ኢትዮጵያ ሎት እንዳልኩት በሙሉ ኮርፖሬት ስፖንሰር ስለምጠቅል ፕሮግራማችን በሁለት በእንግሊዝኛና በአማርኛም ጭምር የሚካሄድ ማህበረሰቡን ከሁሉ ዙሪያ የሚያሳትፍ መሆኑ በነጥብ ላስረዳ ወዳለው ያችን ለሁሉም ለሚረዳን ወገን ነው የሚሆነው ኮርፖሬት ስፖንሰር ያን ካልኩ በኋላ ወደ ጠየቅ ጥያቄ በጣም ለረጂዎች ዋና ጥያቄ ይሄ ገንዘብ የምሰጠው ለእነዚያ ለሚረዱት ሰዎች በትክክል ይደርሳሉ የሚል ከፍተኛ ጥያቄ ይነሳል። ይህም ደግሞ ህዝቡ ምክንያት አለው። በብዙ ብዙ ጊዜ ገንዘብ ተሰብሶ አላግባብ በሳይደርስ እየቀረ ሲቀር ስለሚታይ የህዝቡ ጥያቄ አግባብ ስለሆነ ይህንንም ስለምናምንበት ያደረግነው ቅድመ ዝግጅት አንደኛው በትክክል የሂሳብ አያያዝ ስርአትን የዘረጋ የምንቀበለው ገንዘብ በትክክል በመረጃ በሪሲት ተቀብሎ ለሚሰጡን ሰዎች ሪሲት ማቅረብ የምንችል ፋይፍ ዋንሲ ስሪ ስታትስ ተቀብለን የታክስ ኤግዜምሽን እንዲኖራቸው የምናደርግበት ሲሆን ይሄንን የሰበሰብነውን ገንዘብ ከወስደን የምንሰጥባቸው ዛሬ እዚያው በአካባቢው ስራውን እየሰሩ ያሉ ሰባት የንጂዎችን መርጠን የእነሱን ማንነት ምንነት በሚያጠራ ስስ የሚያደርግ መረጃ ስብሰባ አካሄደን ከእነዚያ ውስጥ በትክክል ስራውን ሊሰሩ የሚችሉ የተመሰከረላቸው አመርቂ ውጤት ከዚህ በፊት ያፈሩ ድርጅቶች ጋር ለመስራት ስራውን እያካሄድ ነው ወደ መጨረሻውም ደረጃ ላይ ተደርሰናል ይህንን እነማንን እንደመረጥ በእነማን በኩል እንደምንሰድ ይህንንም ስራ እንዴት እንደሚሰሩት የሚያሳይ ሙሉ የአሰራር መግለጫ ሪፖርት ገንዘብ ለሚሰጡም ሰዎች የምናደርስ መሆኑን በዚህ ቃል እገባለን ጊዜም ስላለ ከወር በላይ ጊዜ ስላለ ያን ጊዜ የምናረጋችሁ ብለን ተመለሰ መምጣታችን አይቀርም ቶላ ከእናንተስ ተስፋለኝ ጥሪያችሁ ሰምሮ ብዙ ሰው መጥቶ እንደሚሳተፍ አላላኩን እንዴት አሰባችሁ እንወሰናችሁ ብዙ ጊዜ እንደዚህ አይነት መረባረብ ሲመጣ መጀመሪያው ጥያቄ በየት መንገድ ነው የምትልኩት የሚለው ጥያቄ ማምሹር፣ ይሄን ጥያቄ ብዙ ጊዜ ሰምተው ትሆናለህ። ስለዚህ መጀመሪያ ያደረግነው ምንድነው፣ ይሄ ግብረ ኃይል ተከፋፍሎ የተለያዩትን ኤንጂኦች አነጋገር ማለት ነው። ባላቸው ቻናል አነጋገር። የነበሩት መስፈርቶች ምንድ ናቸው? አንደኛ አካውንቲቢሊቲ፣ ሁለተኛው ደግሞ ተጠያቂነት እንደማለት ነው። አካውንት ተጠያቂነት። ሁለተኛ ደግሞ በስርዓት ማድረስ እንዳለበት ማስረጃ ማምጣት እንዳለበት እንዳደረሰው በዚህ መልክ ሌላው ደግሞ ዋናው ደግሞ አድሚኒስትሬቲቭ ኮስት ወይም ደግሞ ለይህን ጉዳይ በደንብ ወስደው ለማድረስ ከሚፈልግበት ቦታ ለማድረስ የሚያስከፍሉን ሰርቪስ የራሱ ወጪ ይኖረዋል፣ ወጪ ማለት ነው። ይህን አነስተኛውን ሆን በምንፈልግ ብለን ሁላችን በቂ ታይም ወስደን ተነጋግረን፣ ደብዳቤዎች ተላልከን ለጊዜው ይሆናል ብለን የተስማማችሁበት ድርጅት አማራጭ ድርጅት ወልድ ቪዥን ይባላል። ወልድ ቪዥን ሁላችን ታውቁታላችሁ። በዛ ላይ ነው። ሆኖም ግን ብሩ ተገኝቶ ሁሉ ስብሰራው ካለቀ በኋላ የተሻለ ከተገኘ እኛ ግዴታ ወርልድ ቪዥን ብለን ድርቅ አንለ ያናገርኩት እኔ ሎካል ዩ ያለውን ያናገር። መልካም በዚህ ላይ እኔም ብጨምር ኛል የመረጥናቸው ድርጆች እንደ በሀገር ውስጥ እዚያው በኢትዮጵያ ምድር ላይ እየሰሩ ያሉ እንደ ኤስ ኦ ኤስ ሳህል ኢትዮጵያ የሚባል ከፓስቶራሊስት ጋር የሚሰራ ፓርትነርሺፕ ፓስቶራሊስት ዴቨሎፕመንት አሶሴሽን የሚባል እንደዚህ ያሉ ሰባት ድርጅቶችን ስፔሲፊካሊ በኢትዮጵያ ውስጥ ብቻ ስራ እየሰሩ ያሉ እዚያው አሁን ካለው ህዝብ ጋር የሚሰሩ ካለው ችግር ጋር የሚሰሩ በዚያ ቦታ ያሉ መሆናቸውን ያረጋግጥ ናቸው ድርጅቶች ናቸው። አዲስ በዚህ ላይ አንዴ ክላሪፋይ አድርገህ እሺ። አቶ ላ ይቀጥሉ። ወልድ ቪዥን በምልበት ሰዓት ወልድ ቪዥን በነገራችን ላይ ኢትዮጵያ ውስጥ ለዘመናት ለዘመናት ሲሰሩ የቆዩ ድርጅቶች ናቸው። በተለያየ ከህጻናት ጀምሮ እስከ ሌላ ክራይሲስ በሚያወጣው ወይም ደግሞ አደጋ በሚደርስበት የሚሳትፉ ድርጅቶች ናቸው። ቆይተዋል ግን ምን ለምን ለማለት ነው ኢንዲፔንደንትሊ ኢትዮጵያ ውስጥ ኦፍኮርስ የተለያዩ ድርጅቶች አሉ። ግን የተለያዩ ድርጅቶች ደግሞ የተለያየ መስፈርት አላቸው። ይሄ ደግሞ ወልድ ቪዥን ወይም ደግሞ ሌሎቹ ወጪዎቹን በጣም በማሳነስ እና ኤፌክቲቭ የሆነ ስራ ሊሰራሉ የሚችላቸውን በማካተት ነው ያንሳን ቪዥን የመረጥነው ለማለት ነው። ምናልባት ጉዳዩ የኢትዮጵያ ጉዳይ በመሆኑ መንግስት በዚህ ላይ ሊያደርግ የሚችለው ትብብር ይኖር ይሆን ወይ ብላችሁ ጠይቃችሁ፣ ወደ መንግስት ወይም በመንግስት በኩል ለመተባበር እርዳታው በአፋጣኝ እንዲደርስ ችግር እንዳያጋጥመው ግንኙነት አድርጋችኋል? ማንኛችሁም ልትናገሩ ትችላላችሁ በዚህ ጥያቄ ላይ በዚህ ችግር ላይ የህዝብ ጭቅም የኢትዮጵያ ህዝብ ጭቅም የኢትዮጵያ ህዝብ ከኢትዮጵያ መንግስት ይበልጣል በባለቤትነቱ እና ይሄንን ችግር ሊታገዛል መንግስት የሚል ጠቅላላ ግንዛቤ ነው ያለን። በህጋዊ አሰራር ነው ገንዘብ የምንሰበሰበው በህጋዊ አሰራር እና በዚያ ውስጥ ለሚሰሩ እንደ ማንኛውም የውጭ ዜጎች፣ የውጭ መንግስታት የሚያደርጉ ከሆነ እኛ ስለኛ የሚለውን ጥያቄ ለመመለስ ምንም ከማንም አካል ግን ኔጎሽሽን ያስፈልጓለን አናስብም። የምንሰራው ስራ እንዳልኩት በህዝብ ጉዳይ ስለሆነ ነው። መንግስት የሚያወጣቸው መመሪያዎች እንደ ማንኛውም እዚያ ያሉ እንደሚሰሩ እንከተላለን። በዚህ አሰራር ውስጥ ነው የምናልፈው። ግን ህደን ዊቅ ፈቀድልናለሁ ይብለን ግን አልጠየቅንም። መልካም ቶላከ፣ በዚህ ላይ የሚሉት አለሁት ወንድሜ አቤል ጠቅሶታል። እኛም እርግጥ ይሄ የመጀመሪያ ጊዜ አይደለም። ኢትዮጵያ ውስጥም ከሁለት ሺህ በላይ ኤንጂኦዎች አሉ። የራሳቸው አግሪመንት ካለው መንግስት ጋር ያላቸው ስምምነት እንደት አድርጎ ቻናሉ እንደሚሰራ እንግዲህ የራሳቸው አሰራር ዘይቤ ያላቸው እኛ ማድረግ ያለብን ብንሆን አሜሪካን ውስጥ እንደ እንደተቀመጥ ነው አካውንት ሊሆናል የገመት ነው በቀላሉ ደግሞ ከእነሱ ኢንፎርሜሽን ግንዛቤ እናገኛለን ብለን በመገመት ነው እንግዲህ እነዚህን አሜሪካን በቀል ድርጅቶችን የመረጥ ነው። የእናንተ ደጋግሜ እንደጠቀስኩት እሁድ ዕለት ነው እርዳታ ማሰባሰቢያ ፕሮግራም ያዘጋጃችሁት። እንደው ምን ያህል ገንዘብ እናሰባሰባለን ብላችሁ አስባችኋል? እቅድ አውጥታችኋል? አንዳንድ ጊዜ መቼም አስቀድሞ አንዳንድ ነገሮች በእቅድ መልክ ይወጣሉና ይሄን ያህል ብናገኝ እንዲህ አድርገን የምትሉት ነገር አለ? ትክክል። ቀደም ብዬ እንደጠቀስኩት አዲሱ አምስት ሺህ ትኬት በእቅድ ደረጃ ያስቀምጠው ከአንድ መቶ እስከ አንድ መቶ ሀምሳ ሺህ ዶላር ድረስ መሰብሰብ እንችላለን ብለን የተነሳ ነው። እናቱ አቤል ገና ናቸው በእኛ ለማርች ፋይፍ በቲኬት ደረጃ ሁለት ሺህ ቲኬት አወጠናል። ይሄ ሁለት ሺህ ቲኬት እያንዳንዱ መቶ ብር ወደ ሁለት መቶ ሺህ ብር በቲኬት ሽያጭ እናገኛለን ብለን እናስባለን። የአሸሻል ሰዓታችን እያንዳንዱ ሰው ሀያ አምስት ሰው ላይ ይደርሳል የሚል እቅድ በማጻ በዚህ አንዱ መቶ ብር ነው ከተማ አንዱ መቶ ብር መግቢያው እና ለኢትዮጵያ ሕዝብ ለመርዳት ለኢትዮጵያን ከአንድ ኢትዮጵያዊ መቶ ብር አይበዛም። መልካም እሱ እንግዲህ የረጅ ውሳኔ እናስባለን። ከዚያም አልፈው ግን ኮርፖሬት ስፖንሰርስ የግለሰቦች ከዚያ በላይ መጠ ይሰጥናል የሚላለው ኦሬ በአሁኑ ሰዓት እንኳ ከአንድ ግለሰብ እስከ አስራ ሁለት ሺህ ብር ዶላር ብለው ያሉን እውነት ነው አግኝተናል። ይህንን አይነት ስለምንጠብቅ በጠቅላላው በማርች ፋይፍ እና በዚያ ዙሪያ ባለ የገንዘብ እንቅስቃሴ ከአንድ አንድ ሚሊዮን ብር ብለን ያሰብነው በነገራችን ላይ በዚህ የገንዘብ አሰባሰብ ስርዓት ሌሎች የገንዘብ ማመንጫ ስርዓቶችን ካሰብነው ውስጥ ይሄንን ፕሮግራም ስንቀርጽ፣ ለምሳሌ ዋሽንግተን፣ ሲያትል ወይም አላስካ ያለ ኢትዮጵያዊ ወገኑን ለመርዳት ይፈልግ፣ እንዴት ሊረዳ ይችላል? የሚለውንም ከግምት አስገብተን በዘመኑ ገንዘብ ማሰባሰቢያ ዘዴዎች በክሬዲት ካርድ በጎፈንድሚ በፔይፓል ያከፋፈል ስርዓቶች የሚከፈልበትን መንገድ አመቻችተናል። በቼክም እንደዚሁ ቼክ ራውቲንግ ነንበራችን፣ አካውንት ነንበራችን ለሕዝቡ አቬይለብል አድርገን ከተለያየ አቅጣጫ ሰዎች በዚህ ፕሮግራም ሳይሳተፉ በመረጃው ከደረሳቸው ሊሳተፉ የሚችሉበትን መንገድ ሁሉ ስለቀየስን፣ ጥሩ ፕላናችን በዲሲ አካባቢ ያሉት ሰዎችን ብቻ ሳይሆን ዘመኑ በፈቀደው ቴክኖሎጂ አውሮፓም ያለ ሰው በዚህ ፕሮግራም ተሳትፎ ለሀገሩ ሊደርስ ይችላል የሚል ጠቅላላ ቀና ያሰራር መንገድ ነው። የቀረው ጥሩ አቶ ላክ፣ ሌላ ምን አዘጋጅታችኋል? አቶ አቤልም በኋላ ይመጡበታል። ከእርሶ በኋላ እዛ ሰው ሲመጣ ገንዘብ ሰጥቶ ብቻ አይመለስም መቼም። ለህዝቡ ያዘጋጃችሁት ነገር አለ። ምን ምን አዘጋጅታችኋል? አለን። ኦክሽን አለ፣ ጨረታ አለ። እዛ መሀል ደግሞ የተለያዩ ፈቃደኞች መጥተው ቡና ይሸጣል፣ ሻይ፣ ሳምቡሳ፣ ውሃ የተለያዩ ወይም የቤተሰብ ቤተሰባዊ የሆኑ መዝናኛዎች አሉ ቀልዶች ሙዚቃዎች የተለያዩ አክቲቪቲዎች አሉ። እና አቶ አቤል እንዳይኮሩዥ እናንተ በእኛ ፕሮግራም ውስጥ ካካተትናቸው ከአራት መቶ እስከ ስድስት መቶ የሚሆኑ ቢዝነሶችን ጋብዘናል። ለዚህ ጉዳይ ደብዳቤ ላይ እያንዳንዳቸው በተገቢው በስርአት ፓኬጅ አዘጋጅ ተልከናል። ይህን ያደረግንበት ምክንያት ፕሮግራሙን ስፖንሰር እንዲያደርጉን ነው። ስፖንሰር ሲያደርጉን ፕሮግራማቸውን፣ ቢዝነሳቸውን ከማህበረሰቡ ጋር ያላቸውን መወገን እና አለኝታነታቸውን እየመሰከር ድርጅታቸውን እናስተዋወቃለን። እንደዚሁም ኢትዮጵያን ወዳጆች በኮርፖሬሽን ደረጃ፣ በፖለቲካል ድርጅቶች ደረጃ፣ በሲቪክ ኦርጋናይዜሽን እንጋብዛለን። ከእነሱም ስፖንሰሮች እናገኛለን ብለን አስበናል። እስከ አሁን ያገኘናቸው አሉ። እንዲሁም ደግሞ በአሜሪካን ማህበረሰብ በዓለም የታወቁ ተናጋሪዎችን የሰዎችን መንፈስ ቀስቅሰው እንዲሁም ደግሞ የገንዘብ ስፖንሰርሺፕ ሊያመጡልን የሚችሉ የታወቁ ሚዲያ ሰዎችን በመጨመር እነዚህን በፕሮግራሙ ላይ እናሳትፋለን ብለ በተጨማሪ ግን የምናራምደው አስተሳሰብ አንድነታችን የኢትዮጵያነት መንፈሳችን በሚገልጽ ሁኔታ የተለያየ ሀይማኖት መሪዎች፣ የሲቪክ ኦርጋኒዜሽን መሪዎች የአገር ሽማግሌዎች የአገር ባህልን የሚያንጸባርቁ ፕሮግራሞችን የምናሳትፍበት በተለይ ከጣይቱ ከልቸራል ሴንተር ጋር በመተባበር የምንሰራውን ፕሮግራም አለን። ይሄንንም አብረን በዚህ በማምጣት የማንነታችንን መንፈስ ከፍ የምናደርግበት እንዲህ ያለው ፈተና ውስጥ ሲመጣ እንዴት በህብረት አንድ ላይ ቆመን ኢትዮጵያዊነታችንን የምንመሰክርበት ይሆናል እናምናለን። አቶ አቤል ትንሽ ልጨምር ስላሉ ጨምረው። አቶ ላክ ላሄዳለሁ። እሺ፣ አዲሱ ያልከውን ሀሳብ ለማጠናቀ እንደዚሁ ድርጅቶች ስፖንሰር ሲያደረጉን፣ ለምሳሌ የአምስት ሰው ትኬት በአንድ ላይ ስፖንሰር ሊያደረጉ ይችላሉ የአስር ሰው ትኬት ባን ላይ ስፖንስ እንዲህ ያሉ ፓኬጆችን አዘጋጅተናል። ለሰዎቹ ወይም ለድርጅቶች ለመርዳት በሚመች አይነት ፕሮግራሙን የመቅረጽ ማለት ነው። ይህ አይነት አሰራር አለ ነው። መልካም ሁለታችሁን በጣም አመሰግናለሁ። አቶ አቤል ጋሼ የዋሽንግተን አካባቢን እንቅስቃሴ በማስተባበር የቀረቡ ነዎት። አቶ ላከ ማልደ ደግሞ በአትላንታ ኢትዮጵያውያን ማህበረሰብ አማካኝነት የተሰባሰቡትን ሶስት ድርጅቶች ያቀፈው ወገን ለወገን ደራሽ እንቅስቃሴ ያስተባበሩ ነዎት። እግዚአብሔር ይስጥልኝ። በወገን ስም አመሰግናለሁ። እንግዶቻችንን እናመሰግናለን። የምሽቱ አስተናጋጆቻችሁ ሰሎሞን አባተነኝ፣ ፕሮግራሙን የምትመራልን ብርሃን አይሉ ነች የሙዚቃ ቃና ነው። ተከታዩ ዝግጅት ፂዮን ግርማ ከምሽቱ ምርጥ ምርጥ የባህር ማዶ ጣዕመ ዜማ ጋር አብራችሁ ልትቆይ ተሰናድታለች። የፍቅር ሳምንት ነው ትላለች ጽዮን። እንደምናመሻችሁ፣ እንደምንሰነበታችሁ፣ ውድ የሙዚቃ ቃና ፕሮግራም አድማጮች። ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ ለማምሸት ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ስቱዲዮ ውስጥ የሚገኘው ጽዮን ግርማ ነኝ። የዛሬው የሙዚቃ ግብዣ ሳምንታቸውን በፍቅር ላሳለፉ በሚቀጣዩን ጊዜም በፍቅር ለማሳለፍ ለተዘጋጁ አፍቃሪዎች ብቻ የመረጥኳቸው ዜማዎች ናቸው። የሙዚቃ ቃና የፍቅር ሳምንት ብየ አለው። የፍቅርን ዜማ እንዲያቀነቅኑ የመረጥኩት ደግሞ እንስት ድምፃውያንን ነው። የሩሲያ ተወላጅ የሆነችውና የእንግሊዝ ዜግነት ያላት ድምፃዊ የዘፈን ግጥም ደራሴና ሙዚቀኛ የሆነችው ኬቲ መለዋ አይ ክራይድ ፎር ዩ በማለት የተጫወተችው ዜማ የመጀመሪያ ምርጫዬ ነው የኬቲ ይህ ዜማ በኤሌክትሪክ ያልታገዘ የተለያየ ሙዚቃ ቃና ያልተጨመረበት በተፈጥሮ የመርገብገብ ባህሪው ድምፅ ማውጣት በሚችል መሳሪያ የተቃኘ አኩስቲክ ዜማ ነው። ሪታ ጩኸቴ አንተን ለማግኘቴ ከታላቁ ሰማይ በዚህች ምድር ላይ ስንጉ ቁንጅና ያላቀኝ ሲንጠኝ አይኖቼ ከፊት አልነቀል ሲሉኝ ሌሎች በአጠገብ ሳይደናቀፉ ካስማቱ ከእጅ ቆንጠር አርገው ሲያልፉ ለኔ ግን አንተዬ የዱር ጽጌረዳ፣ የዱር አበባዬ ለምን እንደሆነ እንዲህ የሚሰማኝ መቼም አይገባቸው፣ መቼም አይረዱኝ። ትለናለች ኬት አይ ክራይድ ፎር ዩ በሚለው ዜማዋ። Silently, it lies beneath the shade of blue. It struck me so violently when I looked at you. But others pass, they never pause to feel that magic in your hand. To me, you're like a wild rose, they never understand why I cry. The sky cried for you, and when you went, I became a hopeless drifter. But this life was not for you, though I learned from you that beauty need only be a whisper. I crossed the sea for a different with your treasure, a secret for me to hold. In many years, they may forget this love of ours or that we met. They may not see how much you meant to me. I cried for you when the sky you went, I became a hopeless drifter, but this life was not for you, though I learned from you that beauty need only be a whisper. Without you, now I see how fragile the world. I know you've gone away but in ፕራይድ ፎር ዩ የተሰኘውን የኬቲን ዜማ ነበር ያደመጥ ነው። ድምፀ መረዋ ካናዳዊት ድምፃዊ ሴሊን ዲዮን፣ ዜማዎቿ በሙሉ በፍቅር ቃላት የተሞሉ ናቸው። ሴሊን ዲዮን በዚህ ወር ከ12 ዓመት እድሜዋ ጀምሮ የምታውቀውን የትዳር አጋሯን በሞት ተነጥቃለች። ዘ ፓወር ኦፍ ላቭ የተሰኘው ስራዋ ቀጣዩ ምርጫዬ ነው። የማለዳ ፍቅር በሹክሹክታ ቃሎች፣ መውደድ ልብ ሲያሞቅ ለተቃቀፉ እጆች ሁሉም አለፈና እንዳፍታ ሽፍታ፣ ወናዎቹ አይኖችህ አልሞላ ብሏቸው የፍቅር ትዝታ እያለች ትቀጥላለች ደ ፓወር ኦፍ ላቭ በሚለው ዜማዋ። The power of love ከተሰኘው የሲሊን ዲዮን ዜማ አይ ላቭ ዩ ኦልዌይስ ፎርቨር ወደሚለው የዶና ሊዊስ ዜማ ነው የምንሻገረው። 1973 ዓ ም የተወለደችው እንግሊዛዊቷ ድምፃዊ አይ ላቭ ዩ ኦልዌይስ ፎርቨር በሚለው ዜማዋ ጊዜ የማይገልጠው ዘላለማዊ ህልም ባይኔ ድቅን ይላል። ትርጉም አልባ ጭጋግ ዙሪያይን ከቦኛል። ብርሃን ፍለጋ ልቤ ይኳትናል። በጭጋጉ መሃል ጠይሙን ገላህን በምናቤም ቢሆን የነካው ሂለታ ጨለማው ይጠፋል፣ ፀሐይ ትወጣለች፣ አደይ አበባዎች ይፈካሉ ከደጅ ትላለች። እስቲህን ዜማ አብረን እናዳምጠው። እንግሊዛውያን እንስት አቀንቃኞች አልወጣሁም። እንግሊዛዊቷ እንስት አቀንቃኝ ሊዮና ሊዊስ ብሊዲንግ ላቭ ስትል ያቀነቀነችው ዜማ ተከታዩ ምርጫዬ ነው። የፍቅር አለንጋ ገረፈኝ ዘንድሮ ባንዳል በቃኝ ብሎ ደጋግሞ ደጋግሞ አይ ፍቅር አይ ስቃይ ልቤን ከረቸምኩት ደስታን አገኝ ብዬ ለምንስ ልቃትት ዓለም ፍቅር በቃኝ እያልኩ ሳመነታ ዛሬ ሳንተን ሰጠኝ ደግሞ ተስፋ ላደርግ ላልወድ ላላፈቅር፣ ተከርችሞ ሳለ ልቤ ተስፋ ቆርጦ፣ ደግሞ አንተን ላከብኝ፣ ይኸው ሜዳ ገባው፣ ደግሞ ላብድ ነው ወይ በፍቅር ተነካው። የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ፕሮግራም ነው። ሂሮ የማሪያ ኬሪ ዜማ ነው። አብረን እናዳምጠው። thank mm -hmm. you ሙዚቃ ቃና ፕሮግራም አድማጮች፣ ሌሎች በርከት ያሉ የፍቅር ዜማዎች ላስደምጣችሁ ዝግጁ ነበርኩ፣ ነገር ግን የተመደበልኝ የአየር ሰዓት በመጠናቀቁ ለመሰነባበቻ የዊትኒ ሂውስተን አይ ዊል አልዌይስ ላቭ ዩ ስትል ያቀነቀነችውን ዜማ ጋብዤ ልሰናበታችሁ። ደናደሩ አይ ዊል አልዌይስ ላቭ ዩ I would only be in your way, so I'll go. But I know I'll think of you every step of the way. And uh... አድማጮች አሁን ከመሰነባበታችን በፊት አጫጭር የማጠቃለያ ዜናዎችን ላሰማችሁ። በኦሮሚያ ክልል የተከሰተው ብጥብጥና ሁከት ዋነኛ መንስኤ የመልካም አስተዳደር ችግር ነው ሲሉ አንድ ከፍተኛ የኢትዮጵያ መንግሥት ባለሥልጣን ተናግረዋል። የኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ እንዳሉት ይህ አስተያየት በክልሉ የተካሄደ ግምገማ ውጤት ነው። የወልቃይትን ሕዝብ አቤቱታ ለመንግሥት ለማቅረብ ወደ አዲስ አበባ ሲያመሩ የነበሩ ከስልሳ በላይ ተወካዮች በጫንጮ ከተማ በፖሊስ ቁጥጥር ስር እንደሚገኙ ተነግሯል። ከፖሊስ በኩል ያለውን መረጃ ለማግኘት ያደረግነው ጥረት ግን አልተሳካም። የአፍሪካ መንግስታት ሰብአዊ መብትን በተመለከተ ተግባራዊ እንቅስቃሴ እንዲያደርጉ እቅዶቻቸውን እውን ለማድረግም እንዲሰሩ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥሪ አቅርበዋል። 2016ን በሴቶች ላይ ያተኮረ የአፍሪካ የሰብአዊ መብት ዓመት ብሎ የሰየመው የአህጉሪቱ የመሪዎች ጉባኤ ዛሬ በአዲስ አበባ ተጀምሯል። ጉባኤው በአብዛኛው የሚያተኩረው ግን በጸጥታ ጉዳዮች ላይ ይሆናል ተብሏል። አንድ ፍልሰተኞችን የጫነ ጀልባ ከቱርክ የባህር ጠረፍ ባሻገር ሰጥሞ አምስት ህጻናትን ጨምሮ በጠቅላላው አስር ሰዎች ሞተዋል። ጀልባው በዛሬው እለት የሰጠመው አውሮፓ ለመድረስ ሲሞክር ኤጂያን በተባለው ባህር ውስጥ መሆኑን የቱርክ ዜና አገልግሎት ዶጋን ዘግቧል። በዘገባው መሰረት ሌሎች 43 ሰዎችን ማትረፍ ተችሏል። የዩናይትድ ስቴትስና የብራዚል ፕሬዚደንቶች የዚካ ቫይረስን ስርጭት በህብረት በመዋጋት አስፈላጊነት ላይ ተስማምተናል ይላሉ ሁለቱ መሪዎች ትላንት ከተነጋገሩ በኋላ የዋይት ሀውስ ቤተ መንግሥት ባወጣው መግለጫ ባራክ ኦባማና ዲልማ ሩሴፍ ስለ ቫይረሱ ምንነት በጥልቅ ለማወቅ ቅድመ ጥናት ማካሄድና የተሻለ የክትባት መድኃኒት ለመፍጠር እንዲሁም ሌሎች ቫይረሱን ለመዋጋት የሚያስችሉ ቴክኖሎጂዎችን ፈጥኖ ለመስራት አብሮ መስራቱ እጅግ ጠቃሚ መሆኑን አምነውበታል ብሏል። ዜናው አበቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኃይሉና በሌሎችም ባልደረቦች ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም ብደህና ደሩ